የመፍትሄው መንገድ በሦስት መሠረተ ሐሳቦች ላይ ያተኮረ ነው። የሕዝብ ተቋማት ደኅንነትና ሰራዊቱ የዓለም አቀፍ ሰብአዊ መብቶች ሕግጋትን እንዲያከብሩ እና ሥልጠና እንዲያገኙ ዕድሜ የማይገድበው ሴቶች፣ የሃይማኖት ተቋማትና የተለያዩ ብሔሮችን በሚያሳትፍና መንግሥታት በሰብአዊ መብቶች ዙሪያ ለሚሰሩ በሩን ክፍት ማድረግ እንደሚገባ የሚሉ ናቸው። ይህንን የዘረዘሩት የዓለም ቀይ መስቀል ማኅበር ፕሬዚዳንቱ ፒተር ሙረር ናቸው። እንደ እንደምታውቁት ሁሉ አዲስ አበባ የተገኘሁት ለአፍሪካ ህብረት የሰላምና ጸጥታ ኮሚስዮን በማስረዳው ላይ ብቻ ያተኮረ አይደለም። ከጥቂት ወራት በፊት በአፍሪካ እየደረሰ ባሉት ጉዳዮች ላይ ከህብረቱ ጋር በመወያየት በእኛ በኩል የተገኘውን ሪፖርቱን ለማቅረብ ነው በካምፓላ በጸደቁ ውል መሰረት በስራ እንዲውል ለማሳሰብ ነው። አፍሪካውያን በገዛ ሀገራቸውም ቢሆን እየተሰደዱ የሚገኙ ናቸው። የአፍሪካ ሕዝብ ቁጥር 1 ቢሊዮን 200 ሚሊዮን ነው። ከእነዚህ ውስጥ 12 ሚሊዮኑ በሀገር ውስጥ ሆነው የሚሰደዱ ናቸው። ከዚህ ተነስተን ያቀረብነው ዘገባ እንደ መፍትሄ ያስቀመጥነውን ጭምር አባሪ አድርገን ነው። መፍትሄዎች በጥቅሉ በካምፓላ ኮንቬንሽን ወይም ውል መሠረት ተግባራዊ እንዲደረጉ የሚያሳስቡ ናቸው። recommendations is designed to have this kampala convention applied on the african continent you hit the glos <laughs> o convention we make kampala old inditno basala lai miuwo bagufo katle kate ma sarate azuri tusti matela kahon na muu la akwatu ስ ስ ማንትናት ሰን ደስ ላ ሚናቴ ኢንተርናሲዮናል በመላ የዓለም ኅብረተሰቡ አካላት ለዓለም ቀይ መስቀል ኮሚቴ የተሰጡት የሥራ መደብና ሥልጣን ሲወያዩበት ለመጀመሪያ ጊዜ አይደለም። በተለይ ደግሞ ሕዝቦች ከሀገራቸው እንዲፈልቱ በሚያስገድዷቸው ጉዳዮች ላይ በተለይ ከአሥርተ ዓመታት ወዲህ በመስክ ተሰማርተን ለኅብረተሰቡ ከሌላ እየሆንን ያለን ሴቶቹም ሆኑ ወንዶች በሚደርስባቸው መገፋት ወይም ከግጭት የተነሳ ለሚሰደዱ በስፍራው እየተገኘን ከልላ እና እርዳታ እያደረግንን የዚህ ተግባር በግንባር ቀደም ተቋዳሽ የሚሆኑት በገዛ ሀገራቸው እየተፈናቀሉ ለሚሰደዱ ነው። ለዚህ ስልጣን የሚያበቃው የሕግ ማዕቀፉ አለ። አሁን ዋናው ጉዳይ ሕጎቹን በስራ ላይ የመዋሉ ነው። La question c'est la volonté politique de respecter ces cadres juridiques. Well first let me just say that uh በመጀመሪያ ደረጃ እዚህ ኢትዮጵያ በመገኘቴ የኢትዮጵያ ባለሥልጣናትን የሀገሪቱን ርዕሰ ብሔር፣ የውጭ ጉዳይ ሚኒስትሩን፣ የፖሊስ ኮሚሽነርንና የመከላከያ ኃይል አዛዦችን አግኝቻቸዋለሁ። ሰራዊትን እንዴት እንደሚያሰለጥኑት፣ የእስረኞች ይዞታን በመጎብኘት በእኛ በኩል ያለንን የግዳጅ ተልእኮ ዝግጁ መሆናችንን ገልጸናል። አሁን ባለው አስቸኳይ አዋጅ አንጻር የእኛን የሥራ ዘርፍ እንዴት ማዛመድ እንደሚቻለን ለመዳሰስ ነው። ከባለሥልጣናቱ ጋር የሚቀጥል ውይይት ይሆናል። አሁን ካለው ሁኔታ ጋር አዛምደን እንዴት በተሰጠን የሥልጣን እርከን መሠረት ገንቢ ስራን እንደምናከናውነው ላይ የምናተኩሩበት ነው። ሁኔታው የተወሳሰበ ጥንቃቄን የሚጠይቅ ነው። በእስር ላይ ለሚገኙ አያያዙን በሚመለከትም ሲሆን ከዚህ በዘለለ ለወደፊቱ ሥራችንን በሚመለከት ወደ ዝርዝር ጉዳይ አሁን አልገባም። ጌታቸው ተድላይ ለጊዮርጊስ ለዶቸ ቬለ ራዲዮ ከአዲስ አበባ